በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ተጀመረ። እንደምናመሻችሁ፣ ዛሬ ቀኑ ረቡዕ ሐምሌ 3 2011 ነው። የመብት ተሟጋቾቹ ሲፒጄ እና አምነስቲ ኢንተርናሽናል የኢትዮጵያን ሁኔታ የሚመለከቱ ስጋቶቻቸውን አጋርተዋል The ባለፉት ሁለት ወራት የተከሰቱና የወደፊቱን የፕሬስ ነጻነት እጣ ፋንታ አስቸጋሪ ያደርጋሉ በሚል የለየናቸውን ጉዳዮች በሪፖርቱ ላይ በዝርዝር ጠቅሰናል። በጣም ክሪቲሳይዝ የተደረገው የተፈጨ ህግ መልሶ እነዚህ ሰዎች ለማፈርና ጊዜ ተፈሮ ለመጠየቅ መጠቀሙ የተሻሻለውን የተባለ ነጭ የፈልስጋ ችግር ውስጥ የሚከተው ነው፣ ወደኋላ የሚመልሰው ነው። ለጋዜጠኞች ደህንነት የሚሟገተው ሲፒጄ የአፍሪካ መርሃ ግብር አስተባባሪዋ ሞቶ ሞቶኪ ሞኦ እና የአምነስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪ አቶ ፍስሀ ተክሌ ናቸው። ትናንት የጀመርነው ፖለቲካና ማኅበራዊ ክራሞታችንን የሚመለከት የወጣቶች ውይይትም አለ። የሥነ ጥበብ ተሰጥዋን የአፍሪካ አንድነትን ለመስበክ እየተጠቀመች ያለች ሌላ ወጣትም አብራን ታመሻለች። ሀብታሙ ስዩምና አይደን ገረመው አብረናችሁ እናመሻለን። በቅድሚያ አጫጭር ዜናዎች ይደመጣሉ። በዩናይትድ ስቴትስ ደቡባዊ የድንበር ክፍለ ግዛት ቴክሳስ የፍልሰተኛ ማቆያ ማዕከሎች ከባድ የሆነ ለተራዘመ ጊዜ ማቆየትና በሰው ብዛት የማጨናነቅ ችግር መኖሩን ባለፈው ሳምንት የአገር ደህንነት ሚኒስቴር ዋና ተቆጣጣሪ አጉልተው አስገንዝበዋል። ከዚያ ወዲህ የወጣ አንድ አዲስ ሪፖርት ደግሞ በአሪዞና ክፍለ ግዛትም በሚገኙ ማቆያ ጣቢያዎች የተያዙ ፍልሰተኞች ልጆች እንግልት እንደሚደርስባቸው ገልጸዋል። ኤንቢሲ ኒውስ ትናንት ማክሰኞ በወጣው ዘገባ ቁጥራቸው ወደ ሰላሳ የሚጠጉ ፍልሰተኛ ልጆች ንጹሕ የውስጥ ልብስ እንዲሰጠን የመሳሰሉ ጥያቄዎች ብንጠይቅም ጠባቂዎቹ ይናደዳሉ ብለን እንፈራለን የሚልና ሌሎች ብሶታቸውን ማሰማታቸውን ዘግቧል። በአሪዞናው የፍልሰተኛ ማቆያ ማዕከል ያለ አንድ ልጅ ስለ ምግቡና የመጠጥ ውሃው ጣም ስናማርር የድንበር ጥበቃ አባላቱ ተናደው የምንተኛበት ምንጣፍ ነጥቀውን፣ ሲሚንቶ ወለል ላይ አስተኝተውናል ማለቱን ኤንቢሲን ጠቅሰዋል። የትራምፕ አስተዳደር ድንበር ሲያቋርጡ ተይዘው ጥገኝነት የሚጠይቁ ፍልሰተኞችን ማመልከቻ በአንድ ቀን ለመጀመሪያ ቃለ መጠይቅ በማቅረብ ሂደቱን ሊያጣድፍ እየተዘጋጀ ነው። ብዙውን ጊዜ የኢሚግሬሽን የጥገኝነት ክፍለ ግዛት ኃላፊዎች ድንበር አቋርጠው ሲገቡ የተያዙ ሰዎችን አቅርበው ቃላቸውን የሚቀበሉት አርባ ስምንት ሰዓት ያክል ቆይተው ነው። የሆነ ሆነው፣ የዩናይትድ ስቴትስ የዜግነትና ኢሚግሬሽን አገልግሎት ተጠባባቂ ዲሬክተር ኬን ኪቺኔሊ ጥገኝነት ፈላጊ ፍልሰተኞች በአንድ ቀን ውስጥ ለቃለ መጠይቅ እንዲቀርቡ መመሪያ ሰጥተዋል። የዲሬክተሩን መመሪያ ቅጅ አግኝቻለሁ ብሎ በመጀመሪያ የዘገበው በስፊድ የተባለው የዜና አውታር ሲሆን ቪኦኤም ሪፖርቱን አረጋግጠዋል። የኢሚግሬሽን አገልግሎት ቃል አቀባይ እንደሚሉት አዲሱ መመሪያ የተያዙ ፍልሰተኞችን የማስወጣትና የባለ ጉዳዮችን የተራዘመ ተራ ጥበቃ በመቀነስ አጠቃላይ አሰራር ስርዓቱን ያሳልጣል ብለው ምቹ እንደሚያምኑ ተናግረዋል። የኢሚግሬሽን መብት ተሟጋቾቹ በበኩላቸው የሂደቱ መጣደፍ ጥገኝነት ጠያቂዎች በሀገራቸው አሳማኝ የሆነ የጭቆናና የመሰደድ ስጋት እንዳላቸው ለማጣራት የሚካሄደው ቃለመጠየቅን ለማዘጋጀት የሚሆን ከአድካሚ ጉዟቸው ለማጎገም በቂ ጊዜ እንዳይኖራቸው ያደርጋል ብለው እንደሚሰጉ የበዝፊድ ሪፖርት አመልክቷል። በዩናይትድ ስቴትስ የብሪታንያ አምባሳደር ኪም ደሮክ ዛሬ ከስልጣናቸው እንደሚሰናበቱ አስታውቀዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕን የሚነቅፉ በዲፕሎማሲያዊ መስመር የተላኩ ትችቶችን ሾልከው በማውጣታቸው በስራዬ ለመቀጠል አያስችለኝም በሚል ለመሰናበት መወሰናቸውን ዘጋቢያችን ጄፍ ካስተር ባጠናቀረው ዘገባ ጠቅሰዋል። አድማጮች ለአሁኑ ያሉን ዜናዎች እነዚህ ናቸው። ወደ ቀሪ ጥንቅሮቻችን እንለፍ። ከጋቢና ጋር ያላችሁት ከአሜሪካ ድምፅ ራዲዮ ለእናንተ የሚቀርብ መሰናዶ ነው ሁለት ዓለም አቀፍ የሰብአዊ መብት ተቋማት ባወጡት የተለያየ ሪፖርት ኢትዮጵያ ቀድመው ወደነበረችበት የጭቆና አካሄድ እንዳትመለስ ስጋት እንዳላቸው እየገለጹ ነው ሐሳባቸውን በተለያየ መንገድ የገለጹ ሰዎችን ከዚህ ቀደም በከፍተኛ ሁኔታ ትችት ሲቀርብበት በነበረው የሽብር ሕግ መሠረት መልሶ ማሰር መኪናን በኋላ ማርሽ ወደፊት እንደማሽከረከር ነው ብለዋል። ጽዮን ግርማ ለጋዜጠኞች መብት የሚሟገተው ሲፒጄና የአምነስቲ ኢንተርናሽናል ተወካዮችን አነጋግራ ተከታዩን ዘገባ አጠናቅራለች። ዓለም አቀፉ የጋዜጠኞች ደህንነት ተሟጋች ድርጅት ሲፒጄ ኢትዮጵያ ውስጥ ጋዜጠኞችና ሀሳባቸውን በተለያየ መንገድ እየገለጹ ያሉ ሰዎች የእስር ሁኔታን በመተቸት የኢትዮጵያን መንግስት በወቀሰበት ሪፖርቱ በለውጥ ውስጥ ያለችው ኢትዮጵያ የፕሬስ ነፃነትን ለማፈን አሮጌውን ዘዴ እየተጠቀመች ነው ሲል ነቅፏል። ይህን ሪፖርት ያጠናቀሩት የድርጅቱ የአፍሪካ ቀንድ ፕሮግራም አስተባባሪ ሞቶኪ ሙሞ ከናይሮቢ በስልክ ለአሜሪካ ድምፅ እንደተናገሩት ሪፖርቱ የተለያዩ ባለሙያዎች አስተያየት ና የኢትዮጵያ መንግስትን ምላሽ በከፊል አካቶ መፍትሄ ለማመላከት የተጠናቀረ ነው ብለውታል። ባለፉት ሁለት ወራት የተከሰቱና የወደፊቱን የፕሬስ ነጻነት እጣ ፋንታ አስቸጋሪ ያደርጋሉ በሚል የለየናቸውን ጉዳዮች በሪፖርቱ ላይ በዝርዝር ጠቅሰናል። በተጨማሪም እነዚህ አካሄዶች በአዲሱ ጠቅላይ ሚኒስትር አብይ አህመድ አስተዳደር የተጀመሩትን መልካም አጋጣሚዎች ወደ ኋላ እንዳይቀለብሱ ያለንን ስጋት ገልጸናል። ከጥቂት ወራት በፊት የፕሬስ ነጻነት ቀን በኢትዮጵያ ሲከበር ኢትዮጵያ ምንም የታሰረ ጋዜጠኛ የሌለባት ነጻ አገር መባሏን አስታውሰው አሁን ግን ሀሳባቸውን በተለያየ መንገድ የሚገልጹ ሰዎችን በማሰር ቀድሞ የነበረውን ሁኔታ ወደ ኋላ እንዳይመልሰው ድርጅታቸው ስጋት እንዳለው ተናግረዋል። ሪፖርቱ የግንቦትና የሰኔን ወር የአገሪቱን ሁኔታዎች መዝግ በመያዝ የተጠናቀረ መሆኑን ገልጸው የኢንተርኔት በተደጋጋሚ መዘጋት ሁኔታውን የበለጠ አሳሳቢ ያደርገዋል ብለዋል። የነገሩ መጀመሪያ የኢንተርኔት አገልግሎት እንዲቋረጥ መደረጉ ነው። ኢንተርኔትን መዝጋት ሀሳብን በመግለጽ ነጻነት ላይ የሚኖረውን አሉታዊ ተጽዕኖ በመግለጽ ያለንን ስጋት ስናንጸባርቅ ቆይተናል ምክንያቱም በአሁኑ ሰዓት የኢንተርኔት መዘጋት ለጋዜጠኞች ስራቸውን ከባድ ያደርግባቸዋልና ነው። በተጨማሪም ደግሞ የመረጃ ፍሰቱን በማደናቀፍ የዜጎችን መረጃ የማግኘት ነጻነት ይገድባል። ከኢንተርኔት መዘጋቱ ቀጥሎ ሰኔ 15 ቀን በአማራ ክልል ተከሰተ የተባለውን መፈንቅለ መንግስትና የባለስልጣናት ግድያ ተከትሎ ጋዜጠኞች ታስረው የሽብር ህጉ ተጠቅሶ የጊዜ ቀጠሮ እየተጠየቀባቸው መሆኑን ሞቶኪ ጠቁመዋል። በተጨማሪም መንግስት ቀደም ሲል የአህዱ ራዲዮ ጋዜጠኛን አስሮ መልቀቁን አስታውሰው አሁን ደግሞ የአስራት ቴሌቪዥን ዘጋቢዎች መታሰራቸውን ገልጸዋል። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት ፕሬስ ኃላፊ ቢለኔ ስዩምን ሲፒጂ አነጋግሮ ባገኘው ምላሽም ተሞክሯል ከተባለው መፈንቅለ መንግስት ጋር በተያያዘ በርካታ ሰዎች በቁጥጥር ስር ውለው ምርመራ እየተካሄደ መሆኑን ጠቅሰው፣ ታሰሩ የተባሉት ጋዜጠኞች በሙያቸው ምክንያት እንዳልሆነ ነግረውናል ብለዋል። ሞተኪያ አያይዘውም ጋዜጠኞቹና ጸሐፊዎቹ መታሰራቸውን ከማወቅ ውጭ ፈጽመውታል የተባለውን ነገር በዝርዝር አለመገለጹ ሁኔታውን የበለጠ የከፋን እንዲሆን አድርጎታል ብለዋል። በተመሳሳይም ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል መንግስት እየወሰደ ባለው እርምጃ ሀገሪቱ ወደ ኋላ እንዳትመለስ ስጋት አለኝ ሲል መግለጫ አውጥቷል። የድርጅቱ የአፍሪካ ቀንድ ተመራማሪ አቶ ፍስሀ ተክሌ ሁኔታውን ያስረዳሉ። ትናንትና ቋ መግለጫ እንደሚለው የባህር ዳርና አዲስ አበባ ላይ ከተፈጸሙ የባለስልጣኖች ግድያ በኋላ መንግስት ብዙ ሰዎችን አስሯል። እዛ ጋር በተገናኘ ብሎ ማለት ነው ወደ ሁለት መቶ ምናምን ሰዎች አስሯል። ምንም እንኳ ቁጥሩ የበልታለ የሚል ግምትና መረጃም የተሰረጋ ይኖረንም ማለት ነው። ከታሰሩ ሰዎች ውስጥ ይ አማራ ብሔራዊ ንቅናቄ ይባላል አብን፣ የሱ እቃቶች እና አባላት ባልደራስ ኮሚቴ የሚባለው በተለምዶ የአዲስ አበባ ባላደራ ኮሚቴ የሚባለ እንደነጋ አባላት የተወሰኑ አሉበት፣ ሌሎችም የሰብ ዜጎች እንደዚህ የታስሯሉና ፍርድ ቤት ቀርበው ጊዜ ከተሩበት ተጠየቀበት ጊዜ ዕለት ፖሊስ ያለው ነገር የሰዎች በፀረ ሽብር አዋጁ በመተላለፍ ጠርጥሬያችኋለሁ ብሎ ነው ክስ ያቀረበው። በዚህ ጉዳይ ላይ እንግዲህ ምንድነው ያለን ስጋት? የዚህ የፀረ ሽብር አዋጁ ችግር አለበት፣ ብዙ ጉድለቶች አሉበት፣ የሰዎችን የሰብአዊ መብቶች የማያከብር ነው። ባለፉት ዓመታትም ደግሞ የሰብአዊ መብትን ለመጣስ መንግስት ሲጠቀምበት ነበር ተጠቀምበት ጊዜ ጀምሮ የማሰቃየት እርምጃ አላግባብ ስር ተሳተ ማስረጃ በዚህ በዚህ ምክንያቶች ሊቀየር ነው ተብሎ ተሻሻለው ህግ ፓርላማ ገብቷል እና ይህ በሆነበት ሁኔታ ላይ መንግስት እንደገና ይህንን በጣም ክሪቲሳይዝ የተደረገው የተፈቻ ህግ መልሶ እነዚህ ሰዎች ለማሰር እና ጊዜ ቀጠሮ ለመጠየቅ መጠቀሙ ያለውን የተሻሻለውን የሰብአይነት ወደኋላ ወደ የሚመልሰው ነው። የታሰሩ ሰዎች አያያዝ ሁኔታም አሳሳቢ ነው ብለዋል። ስለውስ ለምንዳጠራቸው አለ ግን በሽግር ህጉም ተከሱና በሽግር ህጉ ውስጥ መካተት ክሳቸው ያሳስበናል። ምክንያቱም በሽግር ህጉ ህጉ ስለተከሰሱ ነው ከስምንት ቀን እንደገና ወደ ጊዜ ቀጠሮ የተጠየቀባቸው። ያ ባይሆን ኖሮ በመደበኛው የወንጀል ስነ ስርዓት ህግ ማክሲመም ወደ ሁለት ሳምንት ወይም ደግሞ አስራ አራት ቀን ነበር የሚጠየቅባቸው የመለቀቅ ድልም ነበራል ዋ ሽብር ህግ ሲባል ግን ኢሚዲያት ኢሚዲየትሊ የማዘዋትና የማግኘት መብታቸው ተለክለዋል። ለረጅም ጊዜ የተራዘመ ጊዜ ቀጠሮ ይጠየቅባቸዋል። አያያዛቸውን ለምሳሌ ብንመለከት በጣም ከቻዛ ክፍል ከሌሎች ሰዎች ተለይተው በቀን አንዴ ብቻ ከታሰሩበት ክፍል እየወጡ የጠበቃ ቤተሰቦቻቸውን ሲያገኝ፣ ጓደኞቻቸውን ሲያገኝ ነው ሁሉ ያሉት እነዚህ የተጠረጠሩ ሰዎች በተለይ አዲስ አበባ ያሉት። እና ይሄ ሁሉ እንግዲህ የሚመጣው ከፀረ ሽብር አዋጁ ከመተፈራቸው አንጻር ነው።

ተናግረዋል የኢትዮጵያ መንግስት ለሁለቱ ዓለም አቀፍ ተቋማት መግለጫ የሚሰጠውን ምላሽ ለማግኘት በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁንና ቢለኔ ስዩም የእጅ ስልክ ላይ በተደጋጋሚ ሞክረን ነበር ስልካቸው ጥሪ እንደማይቀበል የሚገልጽ በመሆኑ ለዛሬ ምላሻቸውን ማካተት አልቻልንም ምላሻቸውን እንዳገኘን ይዘን እንመለሳለን ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ ጋቢና ቪኦኤ ነው እያዳመጣችሁ የምትገኙት። ከአሜሪካ ድምፅ ራዲዮ ቀደም ብላችሁ የሰማችሁት ዘገባ የጽዮን ግርማ ነበር። ሁለት ዓለም አቀፍ የሰብአዊ መብት ተቋማት ስላወጡት ኢትዮጵያን የሚመለከት ሪፖርት የሚናገር ነበር። ቀጣዩን ዘገባ ደግሞ ኤደን አስተዋውቃችኋለች። ትላንትና በነበረን ቆይታ በአትላንታ በነበረው የኢትዮጵያውያን የስፖርትና ባህል ፌስቲቫል ላይ ካገኘናቸው የመረጃ ሳይንስ ባለሙያው አለማየሁ ገመዳና በንግድ ስራ ላይ ከተሰማራው ኪሪበል መኮንን ጋር ቆይታ ማድረጋችን ይታወሳል። ተከታዩ ክፍል የሚቀርብበት ሰዓት ላይ ደርሰናል። ለማስታወስ ያክል ውይይቱ ወጣቶች በኢትዮጵያ ወቅታዊ ሁኔታ ላይ የሚሰማቸውን እንዲያጋሩ ያለመነበር ሀብታሙ ስዩም አብሯቸዋለን። እዚህ እንግዲህ ዛሬ እኔም እናንተም የታደምንበት ያለ የስፖርትና የባህል ፌስቲቫል አለ። ከተለያዩ ቦታዎች ከተለያዩ መሰረቶች ከተለያዩ ማንነቶች የተሰባሰቡ ሰዎች ናቸው እዚህ ቦታ ተገናኝተው፣ በሰላም በፍቅር በመከባበር የሚኖሩት እና ነገር ግን በሀገራችን እንዲሁም ደግሞ እዚህም በአንዳንድ ቦታዎች ላይ ደግሞ የፖለቲካው አስተሳሰብ የመጣንበትን ማህበረሰብ ወክያለው የሚለው ስሜት የብሄር እና ሌሎች ጉዳዮች ተዳብረው የሚፈጥሩት ግጭትና ጠብ ትንሽ የማይባልበት ደረጃ ላይ ደርሰናል። እንደዚህ ያሉ ዝግጅቶች እንደዚህ ያለው ሁኔታ ሊያስተምረን የሚችለው ነገር አለ ወይ በሚለው ላይ እንነጋገር እስቲ። በጣም መሰረታዊ የሆነ ጥያቄ ነው። ከዛ በፊት እንደው አሁንም አንድ ነገር ልናገርና ከዚህ በፊት ስለ ፖለቲካ ተሰብስበን ጓደኛሞች ስናወራ ለምሳሌ ባለው የፖለቲካ ውጥንቅጥ ውስጥ የኦሮሞ ብሔርተኛ ወይ የትግራይ ብሔርተኛ ወይ የአማራ ብሔርተኛ ችግር አምጥተው ከሆነ የኦሮሞ ብሔርተኛ ነው ይህን ችግር ያመጣው ብዬ ለመናገር ከመካከላችን ኦሮሞ አለ ወይስ የለም የሚል ስሜት አልነበረኝም። ወይም ደግሞ ስለ ትግራይ ብሔርተኛ አደገኛነት ማውራት ሳስብ በመካከላችን ትግሬ አለ ወይስ የለም የሚል አስተሳሰብ አልነበረኝ። ሌትሊ ግን ስለ አንድ ብሔር በፖለቲካ ውስጥ ስላለው አደገኛነት ለማውራት የግድ ያድማጬን ወይም ደግሞ ከኔ ጋር ዲስከስ የሚያደርገውን ሰውዬ ማንነት ማሰም ጀምሬ ያለሁ እና በነፃነት ያለውን የፖለቲካ ዲፊካልቲ ማውራት ይቸገራለሁ አለው ማለት ነው። ዞሮ ዞሮ ይህንን ችግር ነፃው እኛ ኢንተራክት እንዳላደርግ ያደረገኝ በመካከላችን ያለው የብሔር ፖለቲካ ችግር ነው። እና ለዚህ ነው ከቅድም ጀምሮ እኔ ተስፋ አይታየኝም ብዬ ስናገር ተስፋ የማይታየኝ ምክንያቱ ምንድን ነው? ብሔርን ቤዝድ ያደረገው የሀገራችን ፖለቲካ ነው። ስለዚህ ይሄ አሁን በመካከላችን ያለውን ችግር ማስወገድ የምንችለው በመቻቻል ማውራት መቻል፣ ዊ ሹድ ኬር ኢች አደር አለማየሁ የሚናገረውን ነገር እኔ ፐርሰናል አድርጌ አይደለም መውሰድ ያለብኝ ከሀገሬ አንጻር ነው ማሰብ መቻል ያለብን። ሌላው ደግሞ ምንድን ነው በደረስንበት ሁሉ ፖዘቲቭ የሆነ ኢምፓክት በሰው ላይ ለማምጣት መስራት መቻል በብዙ ትዕግስት ማለት ነው እና ይሄ ይመስለኛል ኪሩቤል በሰማነው መንገድ ሀሳቡን አካፍሉናል። አለማየሁ ያንተን ስቲ ደግሞ ሀሳብ አካፍለ የዲሞክራሲ ባህል የለንም እንደ ህብረተሰብ አይደለም ማለት ሰዎች የመሰላቸውን የመናገር በሀገር ደረጃ ማለት ነው። የመሰላቸውን የመናገር ና አይ እኔ በዚህ አልስማማም ብሎ የመቀጠል የዛ ባህል የለንም። እንዲህ በአንድ ጊዜ አይመጣም። እሱን ከእንዲህ አይነት ውይይቶችም ሰዎች በሚገናኙበት ጊዜ በጓደኝነት የሚ ብዙ ጊዜ እኔ ችግራችን ብዬ የማስበው የኛ አይነት አመለካከት ያላቸውን ሰዎች ነው በዙሪያችን የምንይዘው እና ይሄ ኤኮ ቼምበር የሚባለው ሁሉም የሚመስለውን ነገር እርስ በርስ ያወራል። ሌላውም እንደዚሁ ሰው ሁሉም የራሱን ጎጆ ሰርቶ በብሄርም በለው በአመለካከት በሃይማኖ በምንም በለው እንደሱ አይነት ነገር አለ። ያንን ጥሶ ሰው መውጣት መቻል አለበት ብዬ አስባለሁ። በተለየኛ ትውልድ የተለየ አስተሳሰብን የማዳመጥ የመረዳት አሁን እኔ ለኢትዮጵያ የብሄር ፖለቲካ አይጠቅምም ብዬ አምናለሁ። ለምሳሌ ግን ይህንን የማያምኑ ሰው ኢትዮጵያውያን እንዳሉ ደግሞ አውቃለሁ። በቃ ለኢትዮጵያ ይጠቅማታል ብለው የሚያስቡ ሰዎች አሉ። ሰው ስለዚህ አይደለም የሚያጠፋት። በዚህ መንገድ ነው ለኢትዮጵያ የሚበጃት፣ ይሄኛው ነው ብለል መነጋገር መደማመጥ መቻል አለብን። የማይጥመኝንም ነገር ለመስማት ዝግጁ መሆን አለብኝ። በሌላውም ሳይድ እንደዚሁ የዲሞክራሲ ጽንሰ ሀሳቡ ይሄ ነው እንጂ ሁሉም እኛን ምሰል ካልክ ዳት ኢ ዲሞክራሲያዊ አስተሳሰብ ነው። ገብተዋል እምልህ በተለይ በተለይ የማይመቹንን ሀሳቦች የመስማት እና የማድመጥ ባልቀበለውም እንኳን የመናገር መብት አለው ያ ሰው ብሎ የማሰብ እሱ በጓደኞች መካከል ካሉ ውይይቶች ይጀምራል። ቤተሰብ ጋር ይጀምራል። እዛ ቀስ እያለ ወደ ላይ የሚወጣ ነገር ነው እና የኛ ትውልድ ያንን የማድረግ ብቃትም አለው ብዬ። ሰላማም አመሰግናለሁ። አንድ የመጨረሻ ጥያቄ አለ። በጭንቅላታችሁ ውስጥ የምትስሏት እንደዚህ መሆን አለባት የምትሏት ኢትዮጵያ ትኖራለች ብዬ አስባለሁ። ያቺ ኢትዮጵያ እንድትፈጠር ቢደረግ ወይንም ደግሞ መጀመር አለበት የምትሉት የለውጥ መንገድ፣ የለውጥ ሀሳብ ምንድን ነው? አለማየሁ አለማየው፣ ካንተ ልጀምር እና ወደ ኪሩም። ያው እንግዲህ አሁን ኢትዮጵያ ውስጥ የተለያየ የፖለቲካ አስተሳሰብ የተለያየ ፍላጎቶች ያሉባት ሀገር ነች እና ልዩነቶችን ተቀብለን ማለት ተቀበልን ማለት የእኔ ሀሳብና የሌላ ኢትዮጵያዊ ሀሳብ አንድ አይነት ሆነ ማለት አይደለም። ግን ልዩነቱ እንዳለ ተቀብለን አብረን መራመድ መቻል፣ ያንን መልመድ መቻል አለብን። ፐርሰናል የማድረግ ነገር አለ የኢትዮጵያን ፖለቲካ ፐርሰናል የማድረግ ስኖት ኦላ ባወት ፐርሰናል ከራሳችን አልፈን ለሀገራችን እንደሚያስብ ሰው ነው ልንሟገት የሚያስፈልገው ብዬ አስባለሁ። እና ሁላችንም የምንናፍቃትን አገር ለማምጣት ማድረግ ያለብን ምንድን ነው ብዬ ነው የማስበው። ያለንን ልዩነት አቻችለን ወደ መሀል መምጣት የምንችልበትን መንገድ መፍጠር መቻል ነው። ማንም የበላይ ሆኖ የማይኖርበት፣ ማንም ደግሞ የበታችም ሆኖ የማይኖርበት ሀገር ማለት ነው። ተወያዮቹን እናመሰግናለን። እየተከታተላችሁ ያላችሁት ጋቢና ቪኦኤ ነው። ምርጫችሁ ስላደረጋችሁን እናመሰግናለን። አሁን ደግሞ በአቡኒሙን ጌታ ዘፈን አረፍ እንበልና ስንመለስ ከሰዓሊና ቀራጺ ማዕዛም ንጋቱ ጋር እንቆያለን።

Caught what in the water fall Caught you in the water fall Caught the water fall ኤደን፣ ለጣፋጭ የሙዚቃ ምርጫው እናመሰግናለን። ወደ ቀጣዩ ዘገባችን ንለፍ። አፍሪካ ከማናቸውም አህጉራት በላይ የታደለች ናት። ሆኖም ስጦትዋን ያልተጠቀመች ናት ብላ የምትናገረው ቀጣዩ እንግዳችን የስዕልና ቅርጻ ቅርጽ ችሎታዋን ተጠቅማ አህጉር ነክ ሀሳቦችን ታጋራለች። እንግዳችን ማእዛ ንጋቱ ናት። ቀጣይ ጥቂት ደቂቃዎችን አብራን ትቆያለች። ስሜ መአዛ ሲሳይ ይባላል ወይ ማዓዛ ንጋቱ የምኖረው ይኸው በአስራዚ አትላንታ ነው አርቲስት ነኝ በአሁን ሰዓት ያው አርትን እንደ ፓርት ታይም ነው የምሰራው በሌላ ስራሪ ማናጅመንት ውስጥ ነው በአሁን ሰዓት የምሰራው ያለሁት ስራዬ የሚያተኩረው በአፍሪካን አንድነት ላይ ነው። አፍሪካን አንድነትን እኔ በምን አይነት መልኩ የኔ ድሪም ምንድን ነው የሚለውን ነው የመሰ የሰራሁት የኔ ድሪም ሁሉም አፍሪካ አንድ ላይ ሆኖ ሰርቶ አፍሪካን ግሬት ኔሽን ማድረግ ነው እንደገና ማለት ነው። ካንቲነንቱ ለብዙ ከሁሉም በላይ ሂስትሪ ያለው ነው። ግን እኛ ወደኋላ እንትን ብለናል። ምክንያቱም ተባብረንም አንሰራም። ይሄ ደግሞ በኢትዮጵያ ብቻ ሳይሆን ያለው ጠቅላላ በአፍሪካኖች በኩል የሚታይ ድክመት ነው እና ይሄ አፍሪካኖችንም የአፍሪካ ዲሰንትንም ከአፍሪካ የመጡ ሰዎችንም ሁሉ ይወክላል። ስዕሎቼ ጠቅላላ የትሪዲ ፔይንቲንግ ነው ማለት በካንቨስ ላይ አይደለም የምሰራቸው ተቆራርጠው የሚሰሩ ናቸው፣ ይገጣጠማሉ ሁሉም ጠቅላላ የምጠቀማቸው ሞቲቮች ወይም ከላያቸው ላይ ፔንት ማረጋቸው ስዕሎቹም፣ ዲዛይኖቹም ሁሉም ከአፍሪካ ብቻ የወጡ ናቸው። የሌላ አልወስድም። አንዳንዱ ቦታ ላይ ካየህ ያው አረንጓዴ፣ ብጫ፣ ቀይም ብቅ ይላሉ። የኢትዮአፍሪካ ሲባል ሁሉንም ነው፣ ኢንክሉድ አደረግኩት ኢስት ዌስት ኖርት ሳውዝ ላይክ ሁሉንም ማለት ነው። እያንዳንዶቹን ከተለያዩ ሀገር ለምሳሌ ከዌስት አፍሪካ ኢንዲካራ የሚባላሉ የእነሱን ዲዛይን መጠቀም በመጠቀም እነሱ የሚጠቀሙበትን አይነቶች ዲዛይኖች ማለት ነው፣ በልብሳቸው ላይ እንደዚሁም በሌላ ነገር ላይ እንዲበሌ ትራይብ የሚባላለን ሳውት አፍሪካን ሴቶች ናቸው ዲዛይን የሚያደርጉት ቤቶቻቸውን። በጣም የሚያምር ከለርፉል የሆነ ነገር ነው። የእነሱንም ኢንስፕሬሽን ወስዳለሁኝ ከእነሱ ከኢትዮጵያም ጥበቦችን አፍሪካ ውስጥ ከሚሰሩትም እነዚህ ዘንቢሎች ወይም የቤት ስፌቶች ምናምን ከእነሱ ላይ ሁሉ እየተወሰደ ነው፣ ከሁሉም እንዲሁም ከኢጅፕት የምንጣፋቸው ወይም ፕሪሚድ ውስጥ የሚጠቀሙት ሃይሮግሊፊክስ ላይ ያሉት ሲምቦሎች እነሱን ሁሉ እያየውኝ ነው መካታቸው እና ይሄኛው ምንድን ነው? ይሄኛው ምንድን ነው የሚባል አይነት ነገር አይደለም። ሁሉንም ነው አንድ ላይ ያደረኩት፣ ምክንያቱም አንድነትን ለማሳየት ማለት ነው። እኔ ስዕልን ወድ ነበረ ግን በኢትዮጵያ በኩል ብዙም እንትን ስለማይባል ትንሽ ሌቱኝ። እኔ የጀመርኩት ግን እታገል ነበረ። ስለዚህ ያው ስዕል ስስል ስስል ስሞክር ስሞክር አስተማሪም ፕሮፌሰር ኖርመን ይባላል የዩጂ አስተማሪ ነው። እሱ የምሰራውን ስራ አየና፣ ዘ ብላክ አሜሪካን እንትን አርቲስት ነው አየና፣ እሱ ጋይድ አደረገኝ ምን አይነት አርቲስቶችን ማየት እንዳለብኝ። የእነሱን ሳይ ከኔ ጋር የኔ ስሜት ጋር የሚሄዱ ነገሮችን ባየ ቁጥር ከክላሽ ወደ ትሪዲ መጣ። ስለ ማን ስራዎቼ ቆርጬ መስራትን ከእንጨት ቆርጦ መስራትን ከካርድቦርድ ቆርጦ መስራትን ወደዛ ወሰደኝ። እያዳመጣችሁ ያላችሁት ጋቢና ቪኦኤ ነው። የሲዳማ የራስ ዕድል በራስ የመወሰን ጥያቄ በአስቸኳይ መልስ እንዲያገኝ ሶስት የፖለቲካ ፓርቲዎች ጠየቁ። ፓርቲዎቹ የሲዳማ ዞን ክልል ለመሆኑ ያቀረቡት ጥያቄ መልስ ሳያገኝ ዓመቱ መገባደዱ አሳሳቢ መሆኑን ጠቅሰዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ሪፖርት ይዟል። መግለጫውን የሰጡት ፓርቲዎች እንደሚሉት የኢትዮጵያ ብሔር ብሔረሰቦችና ሕዝቦች የሉዓላውነታቸው መገለጫ የሆነው በኢፌዴሪ ህገ መንግስት አንቀጽ አርባ ሰባት መስረት ክልል ሆኖ የመደራጀት መብት በግልጽ ቢደነገግም የሲዳማ ጥያቄ በተደጋጋሚ ጀት አፍኗል። ሶስቱ ፓርቲዎች በጻፊያቸው በአቶ ተገኝ ወልደ በኩል ለጋዜጠኞች በሰጡት መግለጫ የሲዳማ ብሔር ህገ መንግስትን መሰረት በማድረግ ጥያቄውን ለዞን ምክር ቤት ሐምሌ 11 2010 ዓ ም አቅርቦ በሙሉ ድምፅ ይሁንታ አግኝቶ ውሳኔውም በጽሁፍ ለደቡብ ክልል ምክር ቤት ተልኳል ይላል። የደቡብ ክልል ምክር ቤትም በጉዳዩ ዙሪያ ተነጋግሮ በመወሰን ለብሔራዊ ምርጫ ቦርድ ውሳኔ ህዝብ እንዲያስፈጽም በደብዳቤ ጠይቋል። ይሁን እንጂ ምርጫ ቦርድ በአንድ ዓመት ውስጥ ማስፈጸም ሲገባው ቀኑ ተገባዷል ብሏል መግለጫው ግልጽና ተጨባጭ ምላሽ ባለመሰጠቱ የውሳኔ ህዝብ የሚካሄድበት ቀን የጊዜ ገደብ ከመጠናቀቁ በፊት በሚቀጥሉት አምስት ቀናት ቀን ተቆርጦ ለህዝብ ይፋ እንዲሆን በስዳማ ስም የተደራጁ እነዚህ ሶስት የፖለቲካ ፓርቲዎች አሳስበዋል። በተደጋጋሚ ጊዜ ህዝቡ ሰልፍ በማድረግና በተለያዩ መንገዶች ጥያቄ ቢያቀርብም የተሰጠ ግብረ መልስ የለም ነው የተባለው። እኛም በስዳማ ውስጥ እየተንቀሳቀስን ያለን ህጋዊ የፖለቲካ ፓርቲዎች የህዝባችን ህገ መንግስታዊ ጥያቄ የማያለያየን የጋራችን እና የሁላችንም ጥያቄ እንደመሆኑ ህገመንግስቱን ባለማክበር በህዝባችን ላይ በተደጋጋሚ የሚፈጸምበትን ሸፍት ከህዝባችን ጎን በመሆኑ አጥብቀን እንድናወግዝ እና እንድንታገል ግድ ይለናል። የሲዳማ ህዝብ በፖለቲካ ስሌት በምሁራን ጥናትና በሚዲያ ይሁንታ የሚሰጠውን ክልል ጠይቆ አያውቅም፣ አልጠየቀም አይጠይቅምም ምክንያቱም ጥያቄው መብት እንጂ ልመና ስላልሆነ ህዝባችን የጠየቀው ክልል ሆነው የመደራጀት መብት በህገ መንግስት ላይ ተመስርቶ በህገ መንግስት አግባብ ብቻ የሚመለሰውን እንደሆነ ሁላችንም እናምናለን፣ እንገነዘባለንም። በሌላ ቋንቋ ውሳኔው የህዝባችን እና የህዝባችን ብቻ ሲሆን መብታችን እውን የሚሆነው ደግሞ በህገ መንግስትና በህገ መንግስት ይሁንታ ብቻ ነው እንላለን። በስዳማ የክልልነት ጥያቄና በውሳኔ ህዝብ ዙሪያ በአዲስ አበባ ዩኒቨርሲቲ እየመከረ ነው ባሉት የፖለቲካ ፓርቲዎችና የአዲስ አበባ ዩኒቨርሲቲ ምሁራን ውይይት ላይ የመሳተፍ ፍላጎት እንደሌላቸውም ገልጸዋል። ፓርቲዎቹ ከፍትሪ ህገ መንግስት ባፈነገጠ መልኩ በምርጫ ቦርድ ጠርነት ሐምሌ ሁለት ቀን ሁለት ሺ አስራ አንድ ዓመተ ምህረት አዲስ አበባ ጊዮን ሆቴል ሊደረግ የተጠራንበት ስብሰባ አጀንዳው የስዳማ ህዝብ ህዝብ ውሳኔ ላይ የፖለቲካ ፓርቲዎች ከአዲስ አበባ ዩኒቨርሲቲ ምሁራን ጋር ይወያያሉ የተባለው ቀደም ሲል እንደገለጽ ነው። ይህ የምርጫ ቦርድ ኃላፊነትን የመሸሽ አግድም አካሄድ እኛን በእጅጉ ያሳዘነን የማንሳተፈውና አምርረን የተቃወም ነው ሲሆን ምርጫ ቦርድ በህዝባችን ህገ መንግስታዊ መብት ላይ በመረማመድ መሳለቁንና የፖለቲካ ቁማር መጫወቱን አቁሞ ጊዮን ላይ እየተደረገ ያለውን ህገወጥ ስብሰባ በአስቸኳይ እንዲያቆም አጥብቀን እናሳስባለን ከዚህ በተጨማሪም እነዚህ ፓርቲዎች የተስማሙበትን ባለሶስት ነጥብ የአቋም መግለጫ አውጥተዋል። አንድ ምርጫ ቦርድ የውስጥ አደረጃጀቱ የተሰየመለት በመሆኑ ሌላ ምክንያት ሳስፈልገው፣ የሲዳማ ብሔር ህዝብ ውሳኔ ጉዳይ የመጀመሪያ ጊዜ የማይሰጥ ስራው አድርጎ በህገ መንግስት የተመለከተው የህዝብ ውሳኔ ማካሄጃ የጊዜ ገደብ ሳይጠናቀቅ በሚቀጥሉት አምስት ቀናት ውስጥ ቀን ተቆርጦ ለህዝቡ ይፋ እንዲደረግ አጥብቀን እናሳስባለን። ሁለት የፖለቲካ ፓርቲዎች እና የዩኒቨርሲቲ ምሁራን የስዳማ ብሔር ክልል ሆነው የመደራጀት ህገ መንግስታዊ መብት ላይ ብያኔ የመስጠት አንዳች መብት ስለሌላቸው በአንድ ብሔር ላይ የተቃጣ ፖለቲካዊ ቁማር መሆኑን ተገንዝበው ይህን አካሄድ በጋራ እንዲያወግዙ ጥሪ እናስተላልፋለን። ሶስት የክልል ምክር ቤት በህገ መንግስት በተሰጠው ግዴታ መሰረት ጉዳዩን በኃላፊነት ተከታትሎ እንዲያስፈጽም ባንክሮት እያስገነዘብን ይህ ተፈጻሚ ሳይሆን ቀርቶ ለሚደርስ ፖለቲካዊ ና ህዝባዊ ጫና የብሔራዊ ምርጫ ቦርድ ና የደቡብ ክልል ምክር ቤት ኃላፊነት የሚወስዱ ይሆናል። ሐምሌ 11 2011 ዓመተ ምሕረት ሱዳማ የራሱን ክልል ያውጃል እየተባለ ስለሚወራው ሀሳብ የተጠየቁት ፓርቲዎቹ አሁን ክልላዊ መንግስት የማወጅ አቋም አለመያዛቸውን ገልጸዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም የዛሬው የጋቢና ቪኦኤ ጉዟችን በዚህ ተጠናቅቋል። በፌስቡክ ቪኦኤ አማህሪክና ና እንዲሁም በትዊተር ቪኦኤ አማሪክ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። ሀብታሙ ስዩም ና ኤደን ገረሙ አብረናችሁ ነበር። ያቀናበረልን ሞክቢላ ቤሮኑ ተናደሩ።